ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ከዚህ ዓለም በሞት በሚለዩበት ወቅት የሰውነቶን አካላትና ሴሎች በመለገስ የአሥር ሰዎችን ሕይወት እንደሚያተርፉ ወይም እንደሚታደጉ ያውቃሉ? በሺዎች የሚቆጠሩ አውስትራሊያውያን ለአካላት ወይም ለደም ቅየራ ወረፋ ይዘው በሚገኙበት ባሁኑ ወቅት የሰውነት አካላት ለጋሽ የመሆኑ ጉዳይ ከመቼውም ጊዜ በላቀ መልኩ በጣሙን አስፈላጊ የሆነበት ነው። ምንም እንኳ ብዙሃን አውስትራሊያውያን ከልፈተ ሕይወታቸው በኋላ የሰውነት አካላቶቻቸውን ለመቸር ፈቃደኞች ሆነው ቢገኙም በግብር ላይ ለመዋል እንዲቻል ግና ተገቢ እርምጃዎችን ሲወስዱ አይታዩም። የሰውነት አካልና ሴሎች ባለሥልጣን የብሔራዊ ሕክምና ዳይሬክተር ዶክተር ሄለን ኦፕዳም ለጋሽ ለመሆን ሰዎች ሊወስዷቸው የሚገቡ እርምጃዎች ቀላል መሆናቸውን ሲያስረዱ፣ ሁለት ነገሮች፤ በመጀመሪያ በአውስትሬልያ የልገሳ መዝገብ በለጋሽነት ይመዝገቡ። ይህ በአሁኑ ወቅት ከመቼውም ጊዜ በበለጠ ቀላል ሆኗል። በኦንላይን መከወን ይቻላል። ዶኔትላይፍ ጋቭ ኤዩ ድረገጽን ይጎብኙ። ለመመዝገብ የሚፈጀው ጊዜ በደቂቃዎች የሚቆጠር ነው። ሁለተኛው ለቤተሰቡ ለጋሽ መሆኑን ማሳወቅ ነው ብለዋል። በተለይ ለቅርብ ቤተሰቦቾ ስለ ውሳኔው ማሳወቁ መልካም ነገር ነው። ከዚህ ዓለም በሞት በሚለዩበት ወቅት የመጨረሻ ቃላቱን የሚለዋወጡት ከእነሱ ጋር በመሆኑ ጠቀሜታ እንዳለው ዶክተር ኦፕዳም ሲያሳስቡ አንድ ሰው በሆስፒታል ውስጥ በሚያርፍበት ወቅት ሁሌም የሕይወት መጨረሻ ተከባካቢ ቤተሰብ ነው። ልገሳ አስፈላጊ ሆኖ ሲገኝም ሁሌም ለህልፈተ ሕይወት ይታረገውን ሰው ውሳኔ በድጋሚ የምናራግጠው ቤተሰብን በመጠየቅ ነው። በአሳዛኝ መልኩ ብዙውን ጊዜ የቤተሰብ አካላት የሟችን ውሳኔ ስለማያውቁ የአካል ልገሳ ላይ ይሁንታቸውን ለመስጠት ፈቃደኞች አይሆኑም በማለት ለጋሾች በሕይወት ሳሉ ፈቃደኝነታቸውን ለቤተሰብ አባላት የማስተዋወቁን ጠቀሜታ ያስረዳሉ። ብዙውን ጊዜ ሰዎች ለጋሽ ለመሆን ሂደቱን ውስብስብ አድርገው ይገምታሉ፤ ይሁንና ቀላል ነው። ሰሚማን የመሳሰሉ ሰዎችን ሕይወት ለማትረፍ ወይም ለመታደግ ከቀኑ ላይ የሚወስደው ጊዜ ደቂቃዎችን ነው። የ31 ዓመቷ ሰሚማ በሎፐስ ወይም የሰውነት የመከላከያ ሲስተም በስህተት የተለያዩ የሰውነት አካላት ጤነኛ ሴሎችን በሚያጠቃ ደዌ የተጠቃችው ገና ታዳጊ ወጣት ሳለች ነበር። በሳምንት ውስጥ ለአምስት ጊዜያት ያህል የደም ማጣራት ሕክምና እገዛን ትሻለች። የኩላሊት ለውጥ ቢደረግላት ግና ሕይወቷ ሊለወጥ እንደሚችል ስትገልጽ፣ ሁሌም ቤት ውስጥ ተገድቤ ባልቀረሁ ነበር። እንደ እውነቱ ከሆነ ማድረግ የምሻው በጣም የማፈቅራቸውን ዘፈንና ትወናን ነው። እንዲሁም ተመሬ ነርስ መሆን እንሻለሁ ስለምን ሁሌም ተክብቤ ያለሁት ከሕክምና ጋር ከተያያዙ ነገሮች ጋር ነውና። እኔም በተራዬ ሌሎች ሰዎችን መርዳት እሻለሁ በማለት የሰውነት አካላት ልገሳ ምን ያህል የሌላውን ሰው ሕይወት ሊለውጥ እንደሚችል የራሷን ሕይወት ባብነት ነቅሳ ተናግራለች። ስሚማ አንዳንድ ሰዎች ከልፈተ ሕይወታቸው በኋላ ስለሚሆነው ነገር ማሰብን እንደማይሹ ትገነዘባለች። ሆኖም ካለማዊው ስንብታቸው በኋላ በሌላው ሰው ሕይወት ውስጥ ትተውት ስለሚያልፉት ማለፊያ የሕይወት አሻራ እንዲያስቡ ማበረታታትን ትሻለች። የሌሎችን ሰዎች ሕይወት ማዳን እንደምንችልና አንድ ሰው የአስር ሰዎችን ሕይወት ሊታደግ መቻሉን ሳውቅ ሌላ ሰው ሙሉ ሕይወትን እንዲኖር ለማድረግ መብቃት እንደምን ያለ ታላቅ የሕይወት አሻራን ወደ ኋላ ኑሮ ማለፍ እንደሆነ አስባለሁ ብላለች። እርግጥ ነው የሐኪሞች ቀዳሚ ተግባር ሁሌም የሰውን ሕይወት ማትረፍ ነው። አውስትሬልያ በዓለም ውስጥ በአካል ልገሳ ቀዳሚ ከሆኑ አገራት ውስጥ አንዷ ናት። ዶክተር ሄለን የአካል ልገሳ ለማድረግ አንዳቸውም ዋነኛ ሃይማኖቶች እንደማይጻረሩም ሲገልጡ አንዳቸውም ዋነኛ ሃይማኖቶች ልገሳን አይጻረሩም ከቶውንም ልገሳውን የሚያዩት እንደ ልባዊ ችሮታ ነው። በአብዛኛዎቹ ሃይማኖቶች ውስጥ የሌላን ሰው ሕይወት መዳን አንድ ሰው በሕይወት ውስጥ ከሚያከናውናቸው ታላላቅ ተግባራት ውስጥ አንዱ እንደሆነ ተደርጎ ነው የሚቆጠረው ብለዋል። የአካል ልገሳው በሚቸርበት ወቅት ለጋሾች ችሮታቸው ለነማን እንደተሰጠ እንደማያውቁት ሁሉ ተቀባዮቹም ልገሳው ከነማን እንደመጣ አያውቁም። ይሁንና የአውስትራሊያም ሆነ በሌሎች አገራት ሕጎች መሠረት የቤተሰብ አባላት በልገሳ ድርጅት በኩል የምስጋና ደብዳቤዎችን ሊለዋወጡ ይችላሉ። የሕይወት ልገሳ ሳምንት ከጁን ሰላሳ ስለሚጀምር ከቤተሰቡ ጋር ሊማከሩ በለጋሽነትም ሊመዘገቡ ይችላሉ። እንዲሁም በዙሪያው ያሉትን ሰዎች እንደርሶ ለጋሽ እንዲሆኑም መጠየቅ ይችላሉ። በለጋሽነት ለመመዝገብ ዶኔት ላይፍ ዶት ኮም ዶት ኤዩ ድረገጽን በመጎብኘት ይመዝገቡ። ስለ አካል ልገሣና የህይወት ልገሳ ሳምንትም በይበልጥ ይረዳሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።